ባለፈው ሳምንት ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋራ ባደረግነው ቃለ ምልልስ ከአነሳናቸው ነጥቦች መካከል የዞን ዘጠኝ ጦማሪያንና ጋዜጠኞች ጉዳይ አንዱ እንደነበር ይታወሳል። ዘጠኙ በአንድ መዝገብ ተከሰው አምስቱ ሲፈቱ አራቱ ለምን እንደ ታሰሩ እንዲቆዩ እንደ ተወሰነ ለውጭ ጉዳይ ሚኒስትሩ ያቀረብነው ጥያቄና የሰጡት መልስ የተከሳሾቹ ጠበቃ አቶ አምሃ መኮንን መልስ ለመስጠት እንዲደውሉልን ምክንያት ሆኗቸዋል። ውጭ ጉዳይ ሚኒስትሩ የአምስቱ ጋዜጠኞች መፈታት ከፕሬዚዳንት ኦባማ የኢትዮጵያ ጉብኝት ጋር ግንኙነት እንዳለው ተጠይቀው ማስተባበላቸው አይዘነጋም። በነገራችን ላይ እስረኛዋ ጦማሪ ማሪ ሶሊያና ሽመልስ በሌለችበት እንደተከሰተች አይዘነጋም። አቶ አምሃ ከመንግስት በኩል ስለ ታሳሪዎቹ የሚሰጠው መልስ የተሳሳተ ነው ይላሉ። ትዝታ ነች አነጋገረቻቸው። የዞን ዘጠኝ ጦማሪያንና ጋዜጠኞች ጠበቃ አቶ አመሀ መኮንን አስቀድሜ ያመሰግናለሁ። ባለፈው ሳምንት እንግዲህ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር ባደረግነው ውይይት የደንበኞቹን ጉዳይ አንስቼላቸው ነበረ። እሳቸው በሰጡኝ መልስ ከፊሎቹ የተለቀቁት ተከታዮች ስለሆኑ ከፊሎቹ ደግሞ የወንጀሉ ዋና ጠንሳሾች ስለሆኑ ብለው ነበር እና እርሶ በዚህ ላይ ደንበኞቹን ወክለው መልስ ሊሰጡን ነው የጠየቁት። መጀመሪያ እስቲ ውጭ ጉዳይ ሚኒስትሩ የተናገሩትን ላሰማና ከዛ በኋላ እርስዎ ደግሞ መልሶውን ይሰጡበታል። ታስረው ከነበሩት ጋዜጠኞች እዚህ ከጦማሪዋ ነው እና ከጋዜጠኞቹ መካከል አምስቱ ተፈተዋል። ፍትህ ሚኒስቴር ፍርዱን አቋርጦ ነው ተብሏል እና ሁሉም የተከሰሱት በአንድ ክስ ስለሆነ እነዚህ የተቀሩት ጋዜጠኞች እንዴት ያብራሩታል? ሰው ተመልካቹ አድማጩ ግራ ገብቶታል። አንድነት ነው የተከሰሱት እና እንዴት ነው ገሚሶቹ ተፈተው ገሚሶቹ የቀሩት? የሚል ስለሱ ምን የሚሉን አለ? እሱ እንግዲህ በፍርድ ቤት ሂደት ላይ የነበረ ነው። የተወሰኑት ቅድም እንደተባለው ሊፈቱ ይችለዋል። ይሄም የፍርድ ቤቱ ውሳኔ ነው። እኔ እንደ ሰማሁት እንግዲህ ፍርድ ቤቱ ለምን ወደዚህ ውሳኔ ያበቃው የሚል እንግዲህ ፕሮሰኪውተሩ ሁሉንም በአንድ ቢከስም የተወሰኑት የነበራቸው አስተዋጽዖ እና ሌሎቹ ለየቅል ናቸው። አንዳንዶቹ ያው ከበድ ያለ ሊኖራቸው እንደሚችል አረጋግጧል። ሌሎቹ ግን ከተከታይነት ያለፈ ብዙ ነገር አልነበራቸውም ነው እነሱ ቢወጡ። ዋናዎቹ እና አንቀሳቃሽ የነበሩት ግን ለዚህ ጉዳይ እንግዲህ መልስ መስጠት ስላለባቸው እነሱ እንዲቆዩ ተደርጓል። ይሄ ነው እንግዲህ እኔ እስከማውቀው ማለት ነው። ስለዚህ ፕሮሰኪዩተሩ እነዚህ እስካሁን የቆዩበትም ጊዜ ሊበቃ ይችላል፣ ስለዚህ ከእነሱ ጋር ያለኝን አንስቻለሁ፣ እነሱ ሊወጡ ይችላሉ። እነዚህ ዋና የነበሩት አንቀሳቃሾች ግን መቆየት አለባቸው በሚል ነው። ፍሌክሲቢሊቲ ነው የሚያሳየው። ማለት አንድ ነገር ላይ ተዋናይ ሆነው ቢቆዩም ሁሉም ግን እኩል አስተዋጽኦ አልነበራቸውም ነው። በዛ ምክንያት የተወሰኑትን አስቀርቷል። የተወሰኑትን ደግሞ ችግርም ቢኖርባቸው ከነዛ ያነሰ ስለሆነ እነሱ ቢወጡ ችግር የለብኝም ብሎ በተወሰኑት ላይ ፎከስ ለማድረግ ወስኗል። አቶ አማሀ መኮንን የዞን ዘጠኝ ጦማሪያንና ጋዜጠኞች ጠበቃ፣ እስቲ እርስዎ ደግሞ የተቃወሙበትን ምክንያት ያስረዱን። እሺ፣ አመሰግናለሁ ወይዘሮ ትዝታ ሰታችሁ ምድል እንደተባለው ተከሰሱ ከአስር ሶስት ጋዜጠኞችና ሰባት ጦማሪያን መካከል ዘጠኙ እስር ቤት ነበሩ። ከነዚህ ውስጥ አምስቱን መንግስት ወይም ክሱን ያቀረበው አካል የፍትህ ሚኒስቴር ክሱን አንስቷል እና ከስር ተለቀዋል ። ይሄ ያው እኛ በጸጋ የተቀበልነው ተገቢ እርምጃ ነው። ዘግይቷል የሚል ቅሬታ ያለን በእርግጥ ምክንያቱም እነዚህ የተለቀቁት አምስት ታሳሪዎች የተለቀቁት ተባባሪ ስለሆኑ ነው እና በጉዳይ ውስጥ ዋና ተሳትፎ ስለሌላቸው ነው እየተባለ ነው። ምንም ይሁን ምን በእኛ በኩል መለከታቸው ተገቢ ነው ምንል ነው ያለ ነው ግን ያው ዘግይቷል። እዚህ ውሳኔ ላይ ለመድረስ አንድ አመት መጠበቅ የሚያስፈልግ ነገር አልነበረም። ከሳሾ አካል ይሄን እርምጃ ሲወስድ በቂ የህግ መሰረት ነበረው። ፍትህ ሚኒስተር ከፍርድ በፊት በማናቸውም ሰዓት ክስ የማንሳት መብት አለው። ይሄ ብቻ አይደለም እንግዲህ እንደ ህግ ማፍያ እኛ አሁን ያለን ግንዛቤም ፍትህ ሚኒስተር ክሱን ያነሳው ተከሳሾችን ወይም ታሳሪዎችን ጥፋተኛ ለማሰኘት የሚያበቃ በቂ መረጃ ስለሌለው ነው የሚል እምነት ነው ያለን። ይሄንንም ማድረጉ ተገቢ ህጉ ብቻ ሳይሆን የመስሪያ ቤት ውስጥ የቢቢአር ጥናቱም ይሄንን ያሳያል። በክርክር ሂደት በአካባቢ ህግ በኩል ያለው ማስረጃ ደካማ ሆኖ ከተገኘ ፍትህ ሚኒስተር ክስ እንደሚያነሳ ይናገራል። ከዚህ አንጻር ተገቢ እርምጃ ተወስዷል ነው። አሁን ጥያቄው እነዚህ ለምን ተለቀቁ ሳይሆን ቀሪዎቹ አራተኞች ላይለቀቁ የሚችሉበት ምክንያት አለ ወይ የሚል ነው። በኩል አጥጋቢ ወይም ምንም አይነት ምክንያት የለም። ክቡር ሚኒስትሩም የተናገሩት ሌሎች የመንግስት ባለስልጣናትም ሲገልጹ የሚሰማው ሌሎቹ ያልተከሰሱት ዋና ወንጀል አድራጊ ወይም ናቸው በሚል ነው። ነገር ግን ይሄ የተሳሳተ ነው፣ ሙሉ በሙሉ የተሳሳተ ነው። ምክንያቱም ክሱ አሁንም ማየት ይቻላል። ሁሉም ተከሳሾች በዋና ወንጀል አድራጊነት የወንጀለኛ መቅጫ ስነ ስርዓት ህጉ አንቀስ ሰላሳ ሁለት አንድ ሀ ማለት ተጠቅሶ ሁሉም ተከሳሾች በዋና ወንጀል አድራጊነት ከዚህም በላይ እንደውም ወንጀሉን የፈጸሙት በቡድን ተደራጅተው ነው በሚል የወንጀል ህጉ አንቀስ ሰላሳ ስምንት ተጠቅሶ ነው ክስ የቀረበባቸው። እንግዲህ ለማለት እየተሞከረ እንዳለው ገሚሶች የታሰሩት በዋና ወንጀል አድራጊነት ተለቀቁት ደግሞ በተባባሪነት አይደለም ክስ የቀረበባቸው ስለዚህ በእኛ በኩል ታፍሮ ያሉ አራት ጦማሪያን ሳይለቀቁ ቀረ እየተባለ ያለበት ምክንያት በእኛ በኩል የምንቀበለው አይደለም። በዚህ አጋጣሚም አቤት የምንለው መንግስት አምስቱን ታሳሪዎች በመልቀቅ ከፊል ፍትህ ሰጥቷል። በጦማርያንና ጋዜጠኞች ጉዳይ መንግስት ከፊል ፍትህ ሰጥቷል፣ ግን ሙሉ ፍትህ መስጠት አለበት። ሌሎችንም ተከሳሾች እንደዚሁ ክሳቸውን ቢያቋርጥ ይበልጥ የሚያስመሰግነው እና ፍትሑንም የተሟላ የሚያደርገ ይሆናል ብለን ነው የምናምነው። እሺ አቶ አምሀ መኮንን እስር ቤት የሚገኙት እንዲሁም የተለቀቁት የዞን ዘጠኝ ጦማሪያንና ጋዜጠኞች ጠበቃ ስለሰጡን ማብራሪያ እናመሰግናለን። በተለይም እስር ቤት የሚገኙት አራቱ ጦማሪያን እራሳቸውንም ለመከላከል እድሉ የላቸውምና እኛም ቢሮ ደውለው ይሄንን ቃል ለመስጠት ወይንም ማብራሪያ ለመስጠት ስለጠየቁ እናመሰግናለን እናመሰግናለው ወዘረቱ አድማጮች በነገራችን ላይ ለአንድ ዓመት ያህል ታስረው የተፈቱት ጋዜጠኞች ተስፋ ዓለም ወልደየስ፣ ኤዶም ካሳዬ፣ መሐሌት ፋንታሁን፣ ዘላለም ክብረትና አስማማው ኃይለ ጊዮርጊስ ሲሆኑ አቤል ዋበላ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀና አጥናፉ አለማየሁ አሁንም በእስር ቤት ፍርዳቸውን እየተጠባበቁ ናቸው ይህ